ከኤስቢኤስ አማርኛ ጋር ኖት ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሪክ ይጎብኙ። ሀገርኛ ሪፖርት አሁን ጀምር። እሺ፣ አንድ መቶ ሀያ አራተኛው የአድዋ ድል በዓል ዛሬ የካቲት ሀያ ሶስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት በመላ ሀገሪቱ በታላቅ ድምቀት እንደሚከበር የአዘጋጅ ኮሚቴው አስታወቀ። በተለይ እዚህ አዲስ አበባ ውስጥ ከቅዱስ ጊዮርጊስ ቤተ ክርስቲያን ጎን በሚገኘው የዳግማዊ አፄ ምኒሊክ ሐውልት ስር በርካታ ህዝብ በተገኘበት በደማቅ ሁኔታ እንደሚከበር የወጣው ፕሮግራም ያመለክታል የካቲት ሀያ ሶስት ቀን ሺ ስምንት መቶ ሰማኒያ ስምንት ዓመተ ምሕረት በአድዋ የኢትዮጵያ ሰራዊት ማንም ይሆናል ብሎ ባልጠበቀው ፍጥነት የጣሊያንን ወራሪ ሰራዊት በግማሽ ቀን ማሸነፉ ሲታወቅ ድፍን አውሮፓውያንን በወቅቱ ያስደነገጠ የዜና መሆኑ ታሪክ መዝግቦታል በወቅቱ አፄ ምኒልክ ከመላ ሀገሪቱ ጦራቸውን አሰባስበውና አስተባብረው ወደ አድዋ በመዝመት የካቲት ሀያ ሶስት ቀን ሺ ስምንት መቶ ሰማኒያ ስምንት ዓመተ ምህረት ጠዋት ጀምረው ቀን ላይ ድልን ሲቀዳጁ ለመጀመሪያ ጊዜ ጥቁሮች የነጭን ሰራዊት በጦርነት በማሸነፍ የተመዘገበ እንደነበር ይታወቃል። ይህም የድል ቀን ለማክበር በአሁኑ ጊዜ በርካታ ወጣት ኢትዮጵያውያን ጉዞ አድዋ በሚል መንፈስ በጥቅምት ወር በመነሳት ውጊያው የተካሄደበት አድዋ ላይ የካቲት ሀያ ሶስት ቀን በመድረስ የድሉን ታሪካዊነት እዚያ በመገኘት ያከብሩታል። የዛሬ አንድ መቶ ሀያ አራት አመት አፄ ምኒልክና እቴጌ ጣይቱ ከሰራዊት አዛዦቻቸውና ከተዋጊ ሰራዊታቸው ጋር የዘመቱት በጥቅምት ወር በመነሳት ለአምስት ወራት ያህል እጅግ አድካሚ የሆነውን ረጅም ጎዳና በእግር ተጉዞ መሆኑ የሚታወስ ነው። ይህን ማድረግ መቻል ቀርቶ ይቻላል ብሎ ማሰብም እጅግ የሚከብድ በነበረበት ወቅት የአፄ ምንሊክ ሰራዊት ችሎት አንጸባራቂ ድል አግኝቶ በዚያው አይነት ጉዞ ወደ አዲስ አበባ ለመመለስ ገብቷል። የአድዋ ድል በከፍተኛ ደረጃ የተከበረው በሰባተኛ አመቱ በሺ ስምንት መቶ ዘጠና አምስት አመተ ምህረት ነበር። ይህም ክብረ በዓል ዛሬ በሚከበርበት በቅዱስ ጊዮርጊስ ቤተክርስቲያን አካባቢ መሆኑም ይታወሳል። ይህ የአፄ ምንሊክ ድል እስካሁንም ኢትዮጵያን በዚህ መልኳ በአንድነት እንድትቆይ ትልቅ እገዛ ማድረጉ በስፋት ይነገራል። በዚያን እለት ማለት የካቲት ሀያ ሶስት ቀን ሺህ ስምንት መቶ ሰማኒያ ስምንት ዓመተ ምህረት አፄ ምኒልክ ድል ባያደርጉ ኖሮ ኢትዮጵያ የአሁኗ ኢትዮጵያ ትሆናለች ብሎ መጠበቅ አዳጋች መሆኑን የታሪክ አዋቂዎች ይናገራሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር የህዳሴ ግድቡን አስመልክቶ አሜሪካ ያወጣችው መግለጫ ቅሬታ እንደፈጠረበት እና እንደማይቀበለው ቅዳሜ የካቲት ሀያ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ምሽት ላይ ባወጣው መግለጫ አስታወቀ። የሚኒስቴር መስሪያ ቤቱ በዚህ መግለጫው እንዳስታወቀው ኢትዮጵያ ባልተካፈለችበት የህዳሴ ግድብ ዙሪያ በዋሽንግተን ዲሲ መካሄዱና መግለጫ መውጣቱን በከፍተኛ ቅሬታ እንደተመለከተው ገልጿል። ስብሰባ የተካሄደው ኢትዮጵያ አስቀድማ ለግብጽ ለሱዳንና ለአሜሪካ አስታውቃ ይህ የስብሰባ ቀን ለሌላ ተለዋጭ ቀጠሮ ተሰጥቶበት እንዲተላለፍ ባሳወቀችበት ማግስት መሆኑ ግርምታን እንደፈጠረባት ገልጻለች። የግድቡን የውሃ ሙሌት አስመልክቶ ፍትሐዊና ምክንያታዊ ሆኖ በየትኛውም ወገን ላይ ጉልህ ጉዳት በማያደርስ መልኩ እንዲጠናቀቅ ኢትዮጵያ የምትፈልግ ሲሆን ይህን አስመልክቶ የመጀመሪያው ሙሊትና የውሃ አለቃቀቅ መመሪያ እና ደምብ ለማዘጋጀት የሚደረገው ድርድር ተጠናቋል ተብሎ በአሜሪካ የተሰጠው መግለጫ ኢትዮጵያ እንደማትቀበለው አስታውቃለች። በውጭ ጉዳይ ሚኒስቴር መግለጫ መሰረት የቴክኒክ ጉዳዮች ድርድሩም ሆነ የህግ ማዕቀፍ ዝግጅቱ ላይ የሚደረገው ድርድር ገና አልተጠናቀቀም። ኢትዮጵያ የመጀመሪያው ሙሊትና የውሃ አለቃቀቅ መመሪያ እና ደምብ የሚዘጋጀው በሶስቱ ሀገራት ማለትም በኢትዮጵያ ግብፅና ሱዳን ብቻ መሆኑን ቀድማ በማሳወቅ አሁን ኢትዮጵያ ባልተገኘችበት ስብሰባ እነዚህ ተጠናቀዋል ተብሎ መነገሩ በኢትዮጵያ በኩል ተቀባይነት የለውም በማለት የውጭ ጉዳይ ሚኒስቴር በአጽኖት ገልጸዋል። በዚህም ጊዜ የግድቡ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያ እና ደንብ ለማዘጋጀት ቀሪ መሰረታዊ ልዩነቶችን ለመፍታት ኢትዮጵያ ከግብፅና ሱዳን ጋር የጀመረችውን የድርድር ሂደት ለመቀጠል ቁርጠኛ መሆኗን የሚኒስቴር መስሪያ ቤቱ ጨምሮ አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት ስድስት ወራት አንድ መቶ አንድ የገጠር ቀበሌዎች እና ከተማዎች የኤሌክትሪክ ኃይል ማግኘታቸውን አስታወቀ። ባለፈው ቅዳሜ የካቲት ሀያ አንድ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ድርጅቱ ለመንግስታዊ የዜና አገልግሎት በሰጠው መግለጫ ባለፉት ስድስት ወራት ዘጠና አምስቱ የገጠር ቀበሌዎችና ከተሞች መስመር ተዘርግቶላቸው ኃይል ያገኙ ሲሆን አስራ ሁለቱ ደግሞ ኃይል ያገኙት በፀሐይ ከተተከለ ኃይል መሆኑ አስታውቋል። ይህንን ጨምሮ እስካሁን በሀገሪቱ ውስጥ አርባ አራት በመቶዎቹ ብቻ ኤሌክትሪክ ተጠቃሚ መሆናቸው ተነግሯል። ምንም እንኳ በአንድ አመት ውስጥ ለአንድ ሚሊዮን አዳዲስ ደንበኞች አገልግሎት መስጠት እንደሚገባ ድርጅቱ ቢያምንም የተቻለው ግን ከሰባ ሺህ ላነሱ ደንበኞች ብቻ መሆኑን ድርጅቱ ጨምሮ ገልጸዋል። የአውሮፓ ህብረት በመጪው ነሐሴ ወር ሁለት ሺ አስራ ሁለት ዓመተ ምህረት ለሚካሄደው ሀገራዊ ምርጫ ታዛቢ እንደሚልክ አስታወቀ። የአውሮፓ ህብረት ለመታዘብ ፈቃደኛ መሆኑን ያስታወቀው ከወራት በፊት የራሱን የገምጋሚ ግብረ ኃይል ወደ ኢትዮጵያ ልኮ ሀገሪቱ ምርጫ ለማከናወን ምቹ መሆኗን ካረጋገጠ በኋላ መሆኑን ተነግረዋል። በሺ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት የአውሮፓ ህብረት በኢትዮጵያ የተደረገው ምርጫ ታዝቦ እንደነበር የሚታወስ ነው። በወቅቱ የአውሮፓ ህብረት የታዛቢዎች ቡድን መሪ የነበሩት አና ጎሜዝ ምርጫው የተጨበረበረ እንደነበር መናገራቸው አይዘነጋም። የኢትዮጵያ ልማት ባንክ የባንኩ የተበላሸ ብድር መጠን አስራ ስድስት ነጥብ ሰባት ቢሊዮን ብር መድረሱን አስታወቀ። አንድ ባንክ ያበደረው ገንዘብ በተያዘለት ጊዜ ሳይመለስ ሲቀር ያ ብድር የተበላሸ ብድር እንደሚባልም ባንኩ በዚሁ ጊዜ ባወጣው መግለጫ አስታውቋል። ባንኩ ወደዚህ ማጥ ውስጥ ሊገባ የቻለው ጤናማ ያልሆኑ ያልሆኑ የብድር አሰጣጦች ተዘርግተውበት ስለነበር ነው ካለ በኋላ እነዚህም በመቅረፍ ባንኩ ጥረት ለመቅረፍ ባንኩ ጥረት እያደረገ መሆኑን ጠቁሟል። ከኢምፔሪያል ሆቴል ሽያጭ ጋር በተያያዘ በሙስና ተጠርጥረው ከሚቴክ ባለስልጣናት ጋር ላለፈው አንድ አመት በእስር ላይ የቆዩት አቶ ኤርሚያስ አመልጋ አርብ የካቲት ሀያ ቀን ሁለት ሺ አስራ ሁለት ዓመተ ምህረት ከእስር ቤት መለቀቃቸው ታወቀ። አቃቤ ሕግ የመንግስትን ውሳኔ ተከትሎ ሳምንት ማክሰኞ የካቲት አስራ ሰባት ቀን ክሳቸው ተቋርጦ በይቅርታ እንዲለቀቁ ከተወሰነላቸው ስልሳ ሶስት ተከሳሾች መካከል አቶ ኤርሚያስ አመልጋ አንዱ ሲሆኑ እስከ አርብ ድረስ በእስር ዘግተው መለቀቃቸው ታውቋል። አቶ ኤርሚያስ የዘመን ባንክ መስራችና በመጀመሪያ ውሀን ለገበያ ያቀረቡ የቢዝነስ ሰው መሆናቸው በስፋት ይነገርላቸዋል። የጋራ መኖሪያ ቤቶችን ለመገንባት ከአንድ ነጥብ አራት ቢሊዮን ብር በላይ ሰብስሎ ወደ ውጭ ሀገር በመሄድ እስካሁን አንድም ቤት ገንብተው ባለማስረከብም ይታወቃሉ። ከሁለት ነጥብ አምስት ቢሊዮን ብር በሁለት ነጥብ አምስት ቢሊዮን ብር የተገነባው ዋ የዘይት ፋብሪካ በቅርቡ ስራ እንደሚጀምር ባለሀብቱ አቶ ወርቅ ዋይተነው አስታወቁ። ይህ በመጠናቀቅ ላይ ያለው የዘይት ፋብሪካ በምስራቅ ጎጃም ሲሆን በደብረ ማርቆስ ከተማ መሆኑን ተነግሯል። ፋብሪካው ስራ ሲጀምር ከውጭ ሀገር በውጭ ምንዛሬ የሚመጣው ዘይት ሙሉ ለሙሉ ይቋረጣል ተብሎ ተነግሯል። በዚህም ሀገሪቱ ከሁለት መቶ ሀምሳ እስከ አምስት መቶ ሚሊዮን ዶላር የውጭ ምንዛሬ ልታተርፍ እንደምትችል ባለሀብቱ ተናግረዋል። በመላው ዓለም ስጋት እየሆነ የመጣው ኮሮና ቫይረስ እስካሁን ድረስ በአፍሪካ ከአፍሪካ በግብፅ አልጄሪያና ናይጄሪያ ከመግባት በስተቀር በሌላዎቹ ሀገራት እንዳልተከሰተ የዓለም ጤና ድርጅት ማለትም ደብዩኤችኦ አስታውቋል። ይህ ቫይረስ በአሜሪካ አንድ ሰው ህይወት ያጠፋ ሲሆን ወደ ስልሳ የሚጠጉ የበሽታው ምልክት የታየባቸው ሰዎች እንደተገኙ ተገልጿል። በአውሮፓ በተለይ በጣሊያን ቫይረሱ እጅግ መስፋፋቱ ሲነገር ፈረንሳይን፣ እንግሊዝንና ኒውዚላንድንም ማጥቃቱ ተገልጿል በቫይረሱ በርካታ ደቡብ ኮሪያ ኮሪያውያን እንደተጠቁም ተነግሯል ይህ ሁሉ የሚያሳየው ኮሮና ቫይረስ ድንበር የማያግደው ሀብትና ብልጽግና የማያቆመው ሁሉንም ሀገር የሚደፍርና ስጋቱን በመላው አለም የተዳረሰ መሆኑን ነው በኢትዮጵያም ይኸው ስጋት በስፋት ይደመጣል የኢትዮጵያ አየር መንገድ እስካሁንም ወደ ቻይና ሰላሳ አምስት በረራዎችን በየሳምንቱ ስለሚያከናውን ስጋቱን አበራክቶታል አየር መንገዱ ይህንን በረራውን እንደማያቋርጥም ደግሞ ደጋግሞ ተናግሯል። በኢትዮጵያ የቻይናው አምባሳደር ታምጄን የኢትዮጵያ መንግስት በተለይም የኢትዮጵያ አየር መንገድ እስካሁን ከጎናችን በመቆም በረራውን ያለማቋረጡን አድንቀው ቫይረሱ ወደ ኢትዮጵያ ወደዚህ እንዳይደርስ በኢትዮጵያ ማንኛውንም እርዳታ እንደሚያደርጉ ተናግረው አምባሳደሩ በአሁኑ ጊዜ ቫይረሱ በብዛት የተስፋፋበት የተስፋፋበት በውሃንና ሁቤ አካባቢዎች ሶስት መቶ አስራ አንድ ኢትዮጵያውያን ተማሪዎች እንደሚገኙ አውስተው እስካሁን አንድም ኢትዮጵያዊ በቫይረሱ እንዳልተጠቃ ተናግረዋል። ለሁሉም ተማሪዎች ቫይረሱን የመከላከያ አልባሳት ማድረሳቸውን እና እስካሁንም የመከላከሉ ሂደት በተሳካ ሁኔታ እየተካሄደ መሆኑን አምባሳደሩም ገልጸዋል። ያም ቢሆን በኢትዮጵያ ያለው ስጋት ከመበርከቱም በላይ በዚህ የኢትዮጵያ የአሁኑ አኗኗ ዘይቤ ቫይረሱ ወደ ሀገር ቤት ከገባ ጉዳቱ እጅግ ከፍተኛ እንደሚሆን ይገመታል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሀገርኛ ሪፖርት። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።